Agarinya report. ዓለም አቀፉ የቀይ መስቀል ማህበር በኢትዮጵያ በሚካሄዱ ግጭቶች ሳቢያ በተለይ በገጠሩ የአገሪቱ ክፍሎች በሺዎች የሚቆጠሩ ሰዎች የጤና አገልግሎት ለማግኘት እንዳልቻሉ አስታወቅም። በጤና አገልግሎት ማጣት ይበልጥ ተጎጂ የሆኑት ቁስለኞች፣ ታማሚዎች፣ ነፍሰ ጡሮች፣ ህጣናትና አካል ጉዳተኞች እንደሆኑ ነው ድርጅቱ የገለጸው። በኦሮሚያና በአማራ ክልል የሚካሄዱ ግጭቶች የጤና አገልግሎቶችን አቅርቦት ክፉኛ እንዳስተጓጎለበት የገለጠው ድርጅቱ መድኃኒትና የህክምና አቅርቦቶችን ለማሟላት የተደረጉ ጥረቶችም ችግር ገጥሟቸዋል ብሏል። ድርጅቱ ዓለም አቀፍ የሰብአዊነት ህግጋት እንዲከበሩና የህክምና እርዳታ ለሚፈልጉ አካላት ሁሉ እርዳታው ሊገደብ እንደማይገባው ለማስገንዘብ በግጭቶቹ ተሳታፊ ከሆኑ ወገኖች ጋር የተነጋገረበት እንደሆነም አውስቷል። ባለፉት አራት ወራት ድርጅቱ እንዳስታወቀው በአማራ ክልል በግጭት በተጎዱ አካባቢዎች 62ና በኦሮሚያ ክልል ደግሞ 17 ጤና ጣቢያዎች የህክምና አቅርቦቶችን ድጋፍ እንዳደረገ ገልጿል። የኢትዮጵያ አየር መንገድ ድርሻ የገዛበት የናይጄሪያን የአየር መንገድ የማቋቋም ፕሮጀክት በእግድ እንደሚቆይ የሀገሪቱ የአቪዬሽን ሚኒስትር ገለጹ። የኢትዮጵያ አየር መንገድ ግሩፕ በሶስት መቶ ሚሊዮን ዶላር ወጪ የናይጄሪያን አየር መንገድ ለማቋቋም የወጣውን ጨረታ በማሸነፍ 49 በመቶ ድርሻ ይዞ ዝግጅት ሲያደርግ የቆየ መሆኑ ይታወሳል። ይሁንና የናይጄሪያ አየር መንገድ ኦፕሬተሮች ስር ያሉ የሀገር ውስጥ አቪሽን ድርጅቶች የናይጄሪያ አየር መንገድ አብላጫውን ድርሻ ለኢትዮጵያ አየር መንገድ ለመስጠት ማቀዱ ሀገሪቱ ሀገሪቱን እንደሚጎዳ በመቃወማቸው በእግድ ላይ መቆየቱ ይታወሳል። ከቀናት በፊትም የናይጄሪያ አቪየሽን ሚኒስትር የሆኑት ፌስቱስ ከያሞ የሀገሪቱ ፕሬዝዳንት ቦላ ቲኑቡ የመጀመሪያውን ዓመት የስልጣን ዘመን አስመልክቶ በአቡጃ በተካሄደው የሚኒስትሮች ጋዜጣዊ መግለጫ ወቅት ፕሮጀክቱ በእግድ እንደሚቆይ መናገራቸውን የሀገሪቱ የዜና ምንጮች ዘግበዋል። አየር መንገዳችን ለናይጄሪያ ተወላጅና ለናይጄሪያ ሙሉ ጥቅም እንጂ 60 በመቶ ትርፉ ወደ ሌላ ሀገር እንዲሄድ አይደረግም። ይህ እንዴት ይጠቅመናል? እንደታገደ ይቆያል ሲሉም አከል ተክለዋል። ይህን ጉዳይ አስመልክቶ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ከወራት በፊት የናይጄሪያ አየር መንገድን የማቋቋም ጉዳይ ከቢዝነስ ይልቅ ፖለቲካዊ ጉዳይ እንደሆነባቸውና የኢትዮጵያ አየር መንገድ ከደቡብ አፍሪካ ጋር በትብብር ለመስራት ፍላጎት እንዳለው መግለጻቸው ይታወሳል። ከዚሁ ከኢትዮጵያ አየር መንገድ ተያያዥ ጉዳይ ዜና ሳንወጣ የኢትዮጵያ አየር መንገድ በሌዥ ከተማ ከቀዳሚ የጭነት አየር መንገዶች ተርታ መሰለፉ ተገልጿል። የኢትዮጵያ አየር መንገድ የጭነት አገልግሎት በቤልጅየም ሌዥ ከተማ ቀዳሚ ከሆኑ የጭነት አየር መንገዶች ተርታ መሰለፉን ሰሞኑን አስታውቋል። አየር መንገዱ በፈረንጆቹ 2023 ከ160 ቶን በላይ ጭነት ከሌዥ ከተማ ወደ ተለያዩ አህጉራት ማመላለሱም ተጠቁሟል። በዚህም መሰረት ወደ ደቡብ አፍሪካ፣ ኤስያ፣ አውሮፓ፣ መካከለኛው ምስራቅ ሰሜንና ደቡብ አሜሪካ ሀገራት በትጋት በማመላለስ በኢኮኖሚው እንቅስቃሴ ውስጥ ከፍተኛ ሚና መጫወቱም ተገልጿል። በአፍሪካ ህብረት ስር ሰላም በማስከበር ላይ የሚገኙ የኢትዮጵያ ወታደሮች እንዲወጡላት እንደምትፈልግ ሶማሊያ አስታወቀች። ሶማሊያ በሀገሯ ሰላም በማስከበር ተልእኮ ላይ የሚገኙ ሁሉም የኢትዮጵያ ወታደሮች በቀጣይ ዓመት 2017 ዓ ም ታህሳስ ወር ላይ ጠቅልለው ይወጣሉ ብላ እንደምትጠብቅም ገልጻለች። ቪኦኤ የሶማሊያ ፕሬዚዳንት የብሔራዊ ደህንነት አማካሪ ሁሴን ሼክ አሊን ጠቅሶ በአሰራጨው ዘገባ የአፍሪካ ህብረት በሶማሊያ የሽግግር ተልእኮ አትሚስ በቀጣይ ዓመት ታህሳስ ወር ተልእኮ ካበቃ በኋላ የኢትዮጵያ ወታደሮች በአፍሪካ ህብረት የሚመራው ኃይል አባል ሆነው እንዲቀጥሉ እንደማትፈልግ ገልጿል። ከቀጣይ ዓመት በኋላ በሶማሊያ በሚሰፍረው ጦር ውስጥ የኢትዮጵያ ወታደሮች እንደማይኖሩና ከሌሎች የሰላም አስከባሪ ኃይል ካበረከቱ አራቱ የምስራቅ አፍሪካ ሀገራት ማለትም ጅቡቲ፣ ኬንያ፣ ኡጋንዳ እና ቡሩንዲ የተውጣጡ ብቻ እንደሚሆኑ ተጠቁሟል። በሶማሊያ ሰላም በማስከበር ላይ በሚገኘው የአፍሪካ ህብረት ተልእኮ ላይ በሺዎች የሚቆጠሩ የኢትዮጵያ ወታደሮች በመሳተፍ ላይ እንደሚገኙ ይታወቃል። በኢትዮጵያ በዘረመልና ተያያዥ ባህላዊ እውቀቶች ላይ የፈጠራ ስራ ያበረከቱ የአእምሮ ንብረት ባለቤትነት መብት ማግኘት ሊጀምሩ ነው። የዓለም የአእምሮዊ ንብረት ድርጅት ዋይፖ አባል ሀገራት ሰሞኑን በጄኔቭ ባካሄዱት ዲፕሎማቲክ ኮንፈረንስ በአእምሮዊ ንብረት በዘረመል ሀብቶችና በተዛማጅ ባህላዊ እውቀቶች ዙሪያ መብት ጥበቃ ላይ የተመሰረተ አዲስ ዓለም አቀፍ ስምምነትን ማጽደቃቸው ተገልጿል። ኢትዮጵያም በድርድር ሂደቶቹ ከመሳተፍ ባሻገር ካላት ሰፊ የዘረመል ሀብቷና ባህላዊ እውቀቷ ተጠቃሚ እንድትሆን የሚያስችላትን አቋም በመያዝ የስምምነት ሰነዱን መፈረመዋን የኢትዮጵያ አእምሮዊ ንብረት ባለስልጣን አስታውቋል። ይህ ስምምነት በጄኔቲክ ሀብትና በተዛማጅ ማህበረሰባዊ እውቀት ላይ ተመስርተው ለሚቀርቡት የፓተንት ማመልከቻዎች አመልካቾቹ የፈጠራዎቻቸውን የዘረመል ሀብቶችና ተዛማጅ ማህበራዊ እውቀቶች መገኛ ምንጭ እንዲገልጹ ያስገድዳልም ተብሏል። በተጨማሪም የፓተንት ስርጭቱን ውጤታማነት፣ ግልጽነትና ጥራትን ለማሳደግ እንደሚረዳና በዘረመል ሀብቶችና ተያያዥ ባህላዊ እውቀቶች ላይ አዲስነት ወ ፈጠራዊ ብቃት የሌላቸው ፈጠራዎች ያለ አግባብ እውቅና እንዳያገኙ ለመከልከልም እንደሚያስችል ተጠቁሟል። ሕወሓትን ጨምሮ ከሰላማዊ ማዕቀፍ ውጭ ሲንቀሳቀሱ የነበሩ የፖለቲካ ቡድኖችን መልሶ ህጋዊ እውቅና እንዲያገኙ ያስችላል የተባለ የአዋጅ ማሻሻያ ወደ ፓርላማ ተመራ። የሚኒስትሮች ምክር ቤት ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጭ ሲንቀሳቀሱ የነበሩ የፖለቲካ ቡድኖችን መልሰው እንደ ፖለቲካ ፓርቲ ለመመዝገብ የሚያስችላቸውን ድንጋጌ የያዘ የአዋጅ ማሻሻያ ወደ ህዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ የአዋጅ ማሻሻያውን ተቀብሎ ወደ ህዝብ ተወካዮች ምክር ቤት የመራው ባለፈው አርብ ግንቦት 23 ቀን 2016 ዓ ም ባደረገው ስብሰባ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት በሚኒስትሮች ስብሰባ ውሳኔ እንደተላለፈበት በቀዳሚነት የጠቀሰው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ አዋጅ ማሻሻያ ያቀረበበት በ2012 የወጣው የምርጫ ህግ እውቅና ከተነፈጉ የፖለቲካ ፓርቲዎችን መልሶ ከመመዝገብ ጋር በተያያዘ ክፍተት ያለበት እንደሆነ ተጠቅሷል። ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጪ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ ፍላጎት በሚያሳዩበት ጊዜ እነዚህን አካላት ህጋዊ የፖለቲካ ፓርቲ አድርጎ ለመመዝገብ የሚያስችል ስርዓት በነባሩ አዋጅ ላይ አልተካተተም ሲል በስራ ላይ ያለው አዋጅ ለምን ማሻሻል እንዳስፈለገ በተገለጸበት ወቅት ነው። የሚኒስትሮች ምክር ቤት የመራው ማሻሻያ ላይ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስ እና ለዲሞክራሲያዊ ስርዓት ግንባታ የበኩላቸውን አስተዋጽኦ ለማበርከት ፍላጎት በሚያሳዩ ጊዜ መልሰው ለመመዝገብ የሚችሉበትን ስርዓት የሚዘረጋም እንደሆነ ተጠቅሷል። የሚኒስትሮች ምክር ቤት ስብሰባ ውሳኔ ላይ የተጠቀሰው የፖለቲካ ቡድኖች መልሶ የመመዝገብ ጉዳይ ከህወሓት ዳግም ህጋዊ እውቅና የማግኘት ጉዳይ ጋር በተያያዘ ውዝግብ ፈጥሮ የነበረ ጉዳይ መሆኑ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድም የሰሜን ኢትዮጵያውን ጦርነት መቀስቀስን ተከትሎ የአመፃ ተግባር ላይ ተሰማርቷል በሚል የህወሓትን ህጋዊ ሰውነት የሰረዘው ጥር 2013 ዓ.ም ነበር። በተያያዘ የአዋጅ ማሻሻያ ዜና ዜጎች ከሀገር እንዳይወጡ የማገድ ስልጣንን ለኢሚግሬሽን መስሪያ ቤት ዋና ኃላፊ የሚሰጥ የአዋጅ ማሻሻያም ለፓርላማ ቀርቧል። ማንኛውም ሰው ከሀገር እንዳይወጣ የማገድ ስልጣንን የኢሚግሬሽንና የዜግነት አገልግሎት መስሪያ ቤትን በዋና ዲሬክተርነት ለሚመራ ኃላፊ የሚሰጥ የአዋጅ ማሻሻያ ለፓርላማ ቀርቧል። የአዋጅ ማሻሻያው በህገወጥ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎች በጥቁር መዝገብ እንዲመዘገቡና ከሀገር እንዲወጡ የሚያስችል አስተዳደራዊ ቅጣት የመጣል ስልጣንን ለኢሚግሬሽንና ዜግነት አገልግሎት መስሪያ ቤት ይሰጣል። እነዚህን አዳዲስ ድንጋጌ አካትቶ इमिग्रेशन आवाज़ माश्राशा ለፓርላማ የተላለፈው ከሁለት ሳምንት በፊት በተካሄደው የሚኒስትሮች ምክር ቤት ስብሰባ ቀርቦ ከጸደቀ በኋላ ነው። ሀገራት ሉዓላዊ ስልጣንን ተግባራዊ ከሚያደርጉባቸው ህጎች በዋነኛነት የሚጠቀስ ነው የተባለለት የኢሚግሬሽኑ ህግ በህግ የተከለከሉ ሰዎች በህገ ወጥ መንገድ ከሀገር እንዳይወጡና ወደ ሀገር ውስጥም እንዳይገቡ ቁጥጥር የሚደረግበትን አግባብ የሚደነግግ ነው ተብሏል። በስራ ላይ ከዋለ 21 ዓመት የሞላው ነባሩ ህግ ማንኛውም ሰው ከኢትዮጵያ እንዳይወጣ ሊታገድ የሚችለው በህግ መሰረት በፍርድ ቤት ሲታዘዝ ብቻ ነው ይሏል። ሰሞኑን ለፓርላማ የቀረበው የማሻሻያ አዋጅ በነባሩ ህግ የተቀመጠውን የፍርድ ቤት ብቸኛ ስልጣን የኢሚግሬሽንና ዜግነት አገልግሎት መስሪያ ቤትን በዋና ዲሬክተርነት ለሚመራ ኃላፊ በተጨማሪነት ያጋራ መሆኑ ተጠቅሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሁሉም ባለድርሻ አካላት የሚሳተፉበት ነው ያለውን ሀገር አቀፍ የምክክር ምዕራፍ ማስጀመሩን ገለጸ። በአድዋ ድል መታሰቢያ በተጀመረው ሀገር አቀፍ የምክክር ምዕራፍ መክፈቻ ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳሉት እስካሁን በአስር ክልሎችና በሁለት ከተማ አስተዳደሮች ከ1 ሺህ በሚልቁ ወረዳዎች በአጀንዳ ማሰባሰብ የምክክር ምዕራፍ ሂደት የሚሳተፉ ተወካዮች ማስመረጥ መቻሉን ጠቁመው በአዲስ አበባ የአጀንዳ መሰብሰብ ስራ በይፋ ተጀምሯል ብለዋል። ቀጣይም የተሳታፊዎች መረጣ በተካሄደባቸው ክልሎችና በድሬዳዋ ከተማ አስተዳደር አጀንዳ እንደሚሰበሰብ ያስረዱት ፕሮፌሰር መስፍን በአማራና ትግራይ ክልሎች ደግሞ የተሳታፊዎች ልየታና መረጣ እንደሚካሄድ ተናግረዋል። በመክፈቻ መድረኩ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በበኩላቸው በሀገራዊ ምክክሩ መግባባት በተደረሰባቸው ድምዳሜዎች ላይ የማንስማማባቸው አጀንዳዎችን በህዝበ ውሳኔ ወይም ሪፈረንደም እልባት እንዲያገኙ ይደረጋል ሲሉ ተናግረዋል። ሀገሪቷ ካለችበት የጦርነትና ስብራት ታሪክ ለመውጣት ምክክር ሁ ዋነኛ መፍትሄ ነው ያሉት ጠቅላይ ሚኒስትሩ እየተደረገ በሚገኘው ሀገራዊ ምክክሩ መግባባት ላይ የሚደረስባቸውን ድምዳቤዎች ተግባራዊ ለማድረግ መንግስታቸው ቁርጠኛ ነው ብለዋል። ከሀገራዊ ምክክሩ እናት ፓርቲና ኦነግ ለውጥ አያመጣም በሚል ራሳቸውን ያገለሉ ሲሆን ኢዜማ ደግሞ ሁሉም በንቃት እንዲሳተፍ ጥሪ ማቅረቡ ይታወሳል። በመጨረሻም በአሜሪካ በተካሄደ የሮቦቲክስ ውድድር ኢትዮጵያውያን ታዳጊ ተማሪዎች አሸነፉም። በዓለም አቀፍ ደረጃ በየዓመቱ በአሜሪካ ሎረንስ ቴክኖሎጂካል ዩኒቨርሲቲ በሚዘጋጀው የሮቦቲክስ ውድድር ዘንድሮ የተሳተፉ ኢትዮጵያውያን ታዳጊ ተማሪዎች የእሳት አደጋ መከላከያ ሮቦት በመስራት ማሸነፋቸውንና የተለያዩ ሽልማቶችን አግኝተው ወደ አገር መመለሳቸው ተገልጿል። ታዳጊዎቹ ላለፉት ሁለት ዓመታት በአቦጌዳ ሮቦቲክስ ቴክኖሎጂ ማዕከል ውስጥ ስልጠና ሲወስዱና የተለያዩ የፈጠራ ስራዎች ቸውን ሲያቀርቡ የቆዩ የሁለተኛ ደረጃ ተማሪዎች መሆናቸው ታውቋል። አሸናፊዎቹ ታዳጊዎች በሎረንስ ቴክኖሎጂካል ዩኒቨርሲቲ መማር የሚያስችላቸውን ነጻ የትምህርት እድል ያገኙ ሲሆን ሜዳሊያና ዋንጫም እንደተሸለሙ የአቦጌዳ ሮቦቲክስ ቴክኖሎጂ ዋና መስራች ምህረት ዋልጋ ለቢቢሲ ተናግራለች። አቦጌዳ ለማይሰለጥናቸው ተማሪዎች አብርሆት የህዝብ ቤተ መጽሐፍት ለተማሪዎቹ ስልጠና የሚሆኑ ግብዓቶችን በማቅረብ የአዲስ አበባ ከተማ አስተዳደር ደግሞ ተማሪዎቹን ስፖንሰር በማድረግ መሳተፋቸውን ምረ ጥረት አክላ ገልጻለች። ውድድሩ በ16 ዘርፎች የተካሄደ ሲሆን ኢትዮጵያን ወክለው የተወዳደሩት ታዳጊ ተማሪዎቹ በአምስት የተለያዩ ዘርፎች ተሳትፈው በሦስቱ አሸንፈዋል፣ በሁለቱ ዘርፎች ደግሞ አምስተኛና ስድስተኛ ወጥተዋል ብላለች። በአሜሪካ የሮቦቲክስ ውድድር የተሳተፉ የሰባተኛና የስምንተኛ ክፍል ተማሪዎች ከሰሯቸው የፈጠራ ስራዎች መካከል ሙቀትና ቅዝቃዜን ማመጣጠን የሚችል ጃኬት እንደሚገኝበት የአቦጌዳ ሮቦቲክስና ቴክኖሎጂ ማዕከል መስራችና ዲሬክተር ምዕረት ዋልጋ ተናግራል ትኖራለች እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።